ጋቢና ጋቢና ቪኦኤ ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ል እንደ ታክሲው እንደ አውቶቡሱ ሙሉ ነው። የምሽቱ አስተናጋጆቻችሁ እኔ ጽዮን ግርማና መስታወት አራጋው ነን። ሰላም እንደምናምሻችሁ በዛሬው ሚያዝያ 2 2009 ዓ ም ምሽት ዝግጅታችን አቃቢ ህግ በነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ። ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው የዐቃቤ ሕግ ክርክር በእኛ በኩል ተቀባይነት ትክክለኛ ነው ብለን አናምንም። ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ናቸው። የፍርድ ቤት ዘገባ አለን። በሌላ ዘገባ ነሐሴ 28/2008 ዓ.ም በቂሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰው ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያ ሰብአዊ መብት ኮሚሽን ለህዝብ ተወካዮች ምክር ቤት የውሳኔ ሀሳብ አቀረበ። ሁለት ሰዎች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ ስምንት ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። የኢትዮጵያ ሰብአዊ መብት ኮሚሽን የሰብአዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዴ ናቸው። ይዘናቸዋል። የታላቁ ኢትዮጵያዊ ጀግና የሌተናንት ጄኔራል ጃጋማ ኬሎ የቀብር ስነ ስርዓት ትላንት በመንበረ ጸባዖት ቅድስተ ስላሴ ካቴድራል ተፈጽሟል። ሰባ ገለው፣ ሰማኒያ ማርከው ሶስት ሺ አምስት መቶ መሰረ ይሄ ልዩ ያረጋቸዋል ማድረግ እኛ ዘመናዊ ትምህርት የተማርነው ከ የጦር ሰዎች ማድረግ የማንችለው በዚህ በዚህ አይነት ጃጋማ ልዩ ያረጋቸዋል በሆነ ለማመን ያስቸግራል። የጄኔራል ጃጋማ ኬሎን ታሪክ በቅርብ የሚያውቁ ጄኔራል ዋሲሁን ንጋቱ ናቸው ዘገባለን። በኬንያ አንድ ወጣት የንግድ ሀሳብ አፍላቂ በሚኖርበት አካባቢ በብዛት የሚገኝና እስካሁን በጥቅም ላይ ያልዋለ ጥሬ ሀብትን ወደ ንግድ ስራ ለውጧል። ይህንንም በተመለከተ ዘገባ አለን። ሰዓት ከበቃን ሌሎች ዘገባዎችም ይኖሩናል፣ ሙዚቃም እንጋብዛችኋለን። እናንተ በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። በድጋሚ ለምሽቱ ዓለም አቀፍ አጠር ያሉ ዜናዎች ተመልሰን መጥተናል። በማዕከላዊ አፍሪካ ሪፐብሊክ ውስጥ ታጣቂ ቡድኖች ትምህርት ቤት ውስጥ ወረው ዝርፊያና ውድመት በመፈጸማቸው በሺህ የሚቆጠሩ ተማሪዎች ከትምህርት ገበታ መሰናከላቸው ተገለጸ። እንደ አውሮፓውያን አቆጣጠር ባለፈው መጋቢት ወር ማብቂያ ላይ ይፋ የሆነ አንድ ጥናታዊ ምርምር እንዳመለከተው ሚሊሻዎችና የተባበሩት መንግስታት ድርጅት የሰላም አስከባሪዎች እስከ ዛሬ ትምህርት ቤቶቹን እንደ ምሽግ እየተጠቀሙባቸው መሆናቸውን ዓለም አቀፉ የሰብአዊ መብት ተከራካሪ ቡድን ሂውማን ራይትስ ዎች መረጃ አግኝቻለሁ ብሏል። ማዕከላዊ አፍሪካ ሪፐብሊክ የሚገኘው የተባበሩት መንግስታት ድርጅት የሕጻናት መርጃ ድርጅት ማለትም ዩኒሴፍ ተጠሪ አቦባካሪ ቶሊ ያለ ትምህርት የጠፋው ጊዜ በሕጻናቱ ችሎታ ላይ አሉታዊ ተጽዕኖ ይኖረዋል ብለዋል። ወደ ዩናይትድ ስቴትስ ስንመለስ የቀድሞ ዳኛ አንቶኒዮ ስካሊያ በሞት ከተለዩ ከአስር ወራት በኋላ የዩናይትድ ስቴትስ ጠቅላይ ሚኒስትር ፍርድ ቤት ዛሬ ሰኞ ኔሊ ጎርሳች ቃለ መሐላ በመፈጸማቸው ችሎቱ እንደገና የተሟላ ዘጠኝ አባላት እንደሚኖሩት ታውቋል። አዲሱ ዳኛ በተለያዩ ስነ ስርዓቶች የሚከናወኑ ሁለት ህጋዊ ቃለ መሐላ እንደሚፈጽሙም ታውቋል። የመጀመሪያው በዋናው ዳኛ ጆን ሮበርትስ ፍርድ ቤቱ ውስጥ በግል የሚከናወን ሲሆን ሌላው ደግሞ በዋይት ሀውሱ ሮዝ ጋርደን የመናፈሻ አደባባይ ፕሬዚዳንት ዶናልድ ትራምፕ እና ምክትላቸው ማይክ ፔንስ በሚገኙበት በአቻ ዳኛው አንቶኒ ኬኔዲ የሚፈጸም ይሆናል። የችሎቱን ባዶ ቦታ እንዲሞሉ የታሰቡትና የፕሬዚዳንት ትራምፕ ምርጫ የሆኑት ዳኛ ጎርሰች። ባለፈው ሳምንት በሴኔት ውስጥ እጅግ ከፍተኛ ክርክር ተካሄዶ ነው በመጨረሻ 54 ለ45 በሆነ ድምጽ ያለፉት። የዓለም ሀያላን ዲፕሎማቶች ላለፉት አምስት ዓመታት የሶሪያ ውዝግብ፣ የሰሜን ኮሪያ ኒውክሌር ግንባታ ፍላጎት፣ ሩሲያ በጎረቤቷና በአካባቢዋ አገሮች ላይ የምትፈጽመው አድራጎት በምን ሊቋጭ እንደሚችል መፍትሄ ሲሹ መክረማቸው ተገለጸ። እነዚህ ጉዳዮች ወደ ሞስኮ ከመጓዛቸው አስቀድሞ ኢጣሊያ ውስጥ ከጂ ሰብን አቻዎቻቸው ጋር ለሚገናኙት የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ታይለርሰንም አሳሳቢና በአዲስ መንፈስ የሚነሳ ነጥብ መሆኑ ታውቋል። ሊቢያም በዚህ በጣሊያኑ የጂ ሰብን ጉባኤ ላይ ሌላዋ የውይይት አጀንዳ እንደምትሆን ተገልጿል። በመጨረሻም ስቶክሆልም ውስጥ ባለፈው አርብ በሽብርተኛ አሽከርካሪ የተገደሉት አራት ሰዎችና በአደጋው የቆሰሉ አስራ አምስት ሰለባዎች ዛሬ ስዊድን ውስጥ በህሊና ጸሎት ታስበዋል። አሸባሪ ነው የተባለው የሰላሳ ዘጠኝ ዓመቱ ኦዝበርግ የዙቤርግ ተወላጅ ያሽከረክር የነበረው መኪና ህዝብ መሀል በመንዳት አርብ እለት አደጋውን እንደፈጸመ ይታወሳል። ትናንት እሁድም በስቶክሆልም ከተማ አያሌ ሰዎች አደባባይ በመውጣት ለሰለባዎቹ ያላቸውን ፍቅርና ክብሮት ገልጸውላቸዋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዋናው የጋቢና ዝግጅቶቻችን ሊመልሳችሁ የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት የጋቢና ቪኦኤን ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናመራለን። አቃቤ ሕግ በነ አቶ በቀለ ገርባ ላይ ያቀረበውን የድምፅ ከምስል ማስረጃ ዛሬም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በፍርድ ቤቱ የስራ ቋንቋ እንዳልተተረጎመ ታወቀ አቃቤ ህግ ተርጓሚ ተፈልጎ ማስረጃው በችሎት ላይ እንዲተረጎም ጥያቄ አቅርቧል የተከሳሽ ጠበቆች ይህ የአቃቤ ህግ ማስረጃ ታልፎ በቀረቡት ማስረጃዎች ላይ ብይን እንዲሰጥ ጠይቀዋል ፍርድ ቤቱ ለሚያዜ አምስት ቀጠን ቀነ ቀጠሮ ቆርጦ ሌሎች ትዕዛዞችንም ሰጥቷል መለስካቸው አመሀ ዝርዝሩን አድርሶናል አቃቢ ህግ አራት ከፍተኛ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ማለትም አቶ ጉርሜ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ ና አቶ በቀለ ገርባን ጨምሮ በሀያ ሁለት ተከሳሾች ላይ ከቀረባቸው ማስረጃዎች መካከል በአቶ በቀለ ገርባ ና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ ያቀረባቸው የድምፅ ከምስል ማስረጃዎች ዛሬም ይዘታቸው በፍርድ ቤት የሥራ ቋንቋ እንዳልተተረጎመ ታውቋል። እነዚህን ማስረጃዎች ተርጉሞ እንዲያቀርብ በተደጋጋሚ ትዕዛዝ የተሰጠው የኢትዮጵያ ብሮድካስቲንግ ኮርፖሬሽን መጋቢት 29 ቀን 2009 ዓ.ም ለፍርድ ቤቱ በጻፈው ደብዳቤ በተለያዩ ምክንያቶች ሲዲዎቹን ለመተርጎም ስላልቻለ ሌሎች አማራጮችን እንዲጠቀሙ ማስታውቁን ከእነዚህም አማራጮች መካከል ሕጋዊ ፈቃድ ያላቸው ተርጓሚዎች እንደሆኑ መጠቆሙንና ምክረ ሐሳብ መስጠቱን ፍርድ ቤቱ አስታውቋል። ፍርድ ቤቱ በጉዳዩ ላይ ያለውን ሐሳብ እንዲሰጥም ለአቃቤ ሕግ እድል ሰጥቷል። አቃቤ ሕግ በበኩሉ ተደጋጋሚ ትእዛዝ ፍርድ ቤቱ ቢሰጥም እንዳልተፈጸመ አስታውሶ ተርጓሚ ተፈልጎ ማስረጃዎቹ በችሎት እየታዩና እየተሰሙ እንዲተረጎሙ ጠይቋል። የተከሳሽ ጠበቆች ይህን የአቃቤ ሕግ ጥያቄ ተቃውመዋል። እነዚህ ማስረጃዎች ተተርጎመው መቅረብ የነበረባቸው ገና ከመጀመሪያው ክሱ ሳይጀመር እንደሆነ ያስታወሱት ጠበቆች ሦስተኛው ወገን በዚህ ጉዳይ ገብቶ እንዲያጓትተው አያስፈልግም ብለዋል። አቃቢ ሕግ ሌላ ዕድል ተሰጥቶትም ክርክር ከተጀመረ በኋላ ማስረጃዎቹን በፍርድ ቤቱ የሥራ ቋንቋ አስተርጉሞ አላቀረበም፣ በዚህም ረዥም ጊዜ አልፏል ሲሉ አስረድተዋል። ይህ ሁሉ ሂደት የደንበኞቻቸውን ፍትሕ በፍጥነት የማግኘት መብታቸውን በእጅጉ እንዳጠበበው የገለጹት ጠበቆች አሁንም ፍርድ ቤቱ ይህን ማስረጃ አልፎና አቃቢ ሕግ ያቀረበውን ጥያቄ ውድቅ አድርጎ በሌሎች ቀደም ሲል ባቀረባቸው ማስረጃዎች መሰረት ብይን እንዲሰጥ አመልክተዋል። ፍርድ ቤቱ ጥቂት ተከሳሾች ሀሳባቸውን እንዲገልጹ እድል ሰጥቷቸዋል። በዚህም መሰረት አቶ በቀለ ገርባ የአቃቢ ህግ ድርጊት ነው ያሉትን ንጹሐንን በእስር ቤት አጉሮ በሰቃያቸው እንደ መደሰት አድርጌ እቆጥረዋለሁ ሲሉ ገልጸውታል። የሀገራችን የፍርድ ሂደት ያሳፍራል ያሉት አቶ በቀለ እስካሁን በቀረቡት ማስረጃዎች ተመስርቶ ፍርድ ቤቱ ብይን እንዲሰጥ ጠይቀዋል። ሌላው ተከሳሽ አቶ ደጀኔ ጣፋም ፍርድ ቤት የአቃቢ ህግን ማስረጃ የማሰባሰብ ስራ እንዲያከናውን የሚያቋቁም የህግ ድንጋጌ አለ ሲሉ ከጠየቁ በኋላ አቃቢ ህግ ክስ ሲመሠርት ህግን ብቻ መሰረት በማድረግ በቅንነት እንዲያደርገው ጠይቀዋል። እንደ ተቋም አቃቢ ህግ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማስጠበቅ ግዴታም አለበት ብለዋል። አቃቢ ህግ ለቀረቡበት አቤቶታዎች መልስ ሰጥቷል። አቃቤ ህግ አስቀድመን ያቀረብነውን ማስረጃ እናስተርጉም ነው ያለው እንጂ ማስረጃ ለማሰባሰብ ጥያቄ አላቀረብንም ብሏል። አቃቢ ህግ፣ የተከሰስንበትን ጉዳይ ሳያውቅ ነው የከሰሰን የሚለውም ትክክል አይደለም ካለ በኋላ ተገቢውን እውቀት ይዘን ነው ክሳችን የመሰረት ነው ሲል መልሰዋል። በአቃቢ ህግ በኩል ቸልተኝነት እንደሌለ ገልጾም ይህን ማስረጃ ፍርድ ቤቱ እንዳያልፍበት ጠይቋል። ስለሆነም ማስረጃዎቹ ቀርበው በባለሙያ በችሎት ላይ እንዲተረጎሙ አመልክቷል። አቃቢ ህግ ስራውን ህጉ በሚያዘው መሰረት አስቀድሞ ማስተርጎም አለበት ለሚለውም ቅሬታ ትርጉሙን ከክስ በኋላም ሊያሰራ ህግ እንደሚፈቅድለት ተከራክሯል። ይህን በተመለከተ ህጉ ምን እንደሚል እንደ ባለሙያ ከተከሳሽ ጠበቆች አንዱን አቶ አማሀ መኮንንን ጠይቄያቸው ነበረ። በህጉ መሰረት የሰነድ ማስረጃዎች ከክሱ በፊት መቅረብ አለባቸው ነው የሚሉት። አቃቤ ህግ በተለይ የሰው ማስረጃን ከክስ በፊት አስተርጉሞ ወይም በራሱ ቋንቋ አስተርጉሞ እንዲያቀርብ አይጠበቅም። ምክንያቱም መስቀለኛ ጥያቄ መጠየቅ ስላለበትም የሰው ምስክርን በተመለከተ በትክክል ነው ክስ ከቀረበ በኋላ ፍርድ ቤቱ አስተርጓሚ መድቦ ወደ ፍርድ ቤቱ የስራ ቋንቋ የሚተረገሙ ነው። ሰነድን በተመለከተ ግን ሲዲን ጨምሮ ክስ ከቀረበ በኋላ ፍርድ ቤት አስተርጓሚ መድቦ ሊተረጎም ይችላል የሚለው የአቃቤ ሕግ ክርክር በእኛ በኩል ተቀባይነት ያለው ትክክለኛ ነው ብለን አናምንም። በእርግጥ በፍርድ ቤቱ በዚህ ላይ የሰጠው ነገር የለም ያለው ነገር የለም። ግን ከሙያ አንጻር በእኔ በኩል የቪዚት ሰነድን ፍርድ ቤት አስተርጓሚ መድቦ ሊያሰማ ይችላል የሚለው አካባቢ ክርክር ተገቢ ነው፣ ትክክለኛ ነው የሚል ነገር የለኝም። መሆን ያለበት እንደ ማንኛውም ሰነድ አስቀድሞ ክሱ ሲመሰረት በፍርድ ቤቱ የስራ ቋንቋ ተተርጉሞ ትርጉሙ ከመዝገቡ ጋር ተያይዞ መቅረብ ነበረበት ነው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሁለቱን ወገን ክርክር ከመረመረ በኋላ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኃላፊ በአካል ቀርበው የትርጉም ስራው በትዕዛዙ መሰረት ለምን እንዳልተከናወነ እንዲያስረዱ አብረዋቸውም ሁለት ባለሙያዎች ይዘው እንዲመጡ የሚተረጎሙት ሲዲዎች ቀድሞ ለኮርፖሬሽኑ እንዲላኩ ትዕዛዝ ሰጥቶ ለሚያዝያ አምስት ቀን 2009 ዓ ም ተለዋጅ ቀጠሮ ይዟል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ነሐሴ 28 2008 ዓ.ም በቅሊንጦ ማረሚያ ቤት በደረሰው የእሳት ቃጠሎና ለደረሰው ጉዳት የማረሚያ ቤቱ አስተዳደር አባላት በሕግ እንዲጠየቁ የኢትዮጵያ ሰብአዊ መብት ኮሚሽን ለሕዝብ ተወካዮች ምክር ቤት የውሳኔ ሀሳብ አቀረበ። በአተት በሽታ ምክንያት ምግብ ከውጭ አይገባም በሚለው የማረሚያ ቤቱ ውሳኔ የተበሳጩ የቀጠሮ እስረኞች ባስነሱት አድማ መነሻነት ከውጭ በገቡ እንደ ላይተር ባሉ አቀጣጣይ ነገሮች መነሻነት የተነሳ ቃጠሎ መሆኑን የሚጠቅሰው ሪፖርቱ፣ ቃጠሎ ከደረሰ በኋላ አብዛኛዎቹ የቀጠሮ እስረኞች ከእሳቱ ራሳቸውን ለማዳን ሲሞክሩ ከውጭ በጥበቃ አባላት የተኩስ ሩምታ እንደተከፈተባቸው እና አስለቃሽ ጭስም ከውጭ ወደ ውስጥ እንደተተኮሰ ተዘርዝሯል። በተጨማሪም ለማምለጥ የሞከሩ ሁለት እስረኞች በጥይት ተመተው ተገድለዋል፣ ሌሎች ስምንት እስረኞች ቆስለዋል ተብሏል። ጽዮን ግርማ ሪፖርቱን በተመለከተ የኢትዮጵያ ሰብዓዊ መብት ኮሚሽን የሰብዓዊ መብት ምርመራ ዳይሬክቶሬት ዳይሬክተር አቶ ብርሃኑ አባዲን አነጋግራ ተከታዩን ዘገባ አጠናቅራለች። የኮሚሽኑ የምርመራ ኃላፊ አቶ ብርሃኑ አባዲ ለአሜሪካ ድምፅ እንደተናገሩት አደጋው ከደረሰ በኋላ ኮሚሽኑ የምርመራ ቡድን ማቋቋሙንና የምርመራ ቡድኑም ከማረሚያ ቤቱ አስተዳደር የበላይ ኃላፊዎች እንዲሁም ከቂሊንጦ ማረሚያ ቤት አስተዳደር ኃላፊዎች፣ ከማረሚያ ቤቱ የጥበቃ ሰራተኞች፣ በቂሊንጦ ማረሚያ ቤት የነበሩ የቀጠሮ እስረኞችን፣ የእሳት አደጋ ባለሙያዎችን፣ የአዲስ አበባ ፖሊስ ኮሚሽን እና የሆስፒታል ባለሙያዎችን አነጋግሮ ሪፖርቱን እንዳጠናቀረ ገልጸዋል ገልጸዋል በዚህም የቃጠሎ መንስኤ ምን ነበር በሚል መፈተሹን ያስረዳሉ በምን ሁኔታ ነው አደጋው ያጋጠመው አደጋውን ለመከላከል የተደረገው ጥረት ምን ይመስላል በአጠቃላይ የመብት ጥሰት ነበር አልነበረም ተጠያቂውስ ማን ነው የሚሉትን ጥያቄዎች አንስተው ባደረጉት ማጣራት የደረሱበትን ሪፖርት ይዘረዝራሉ የቃጠሎ መንስኤ ከውስጥ በተለይ በከባድ ወንጀል ተጠርጥረው የታሰሩ የቀጠሮ እስረኞች ከፍተሻ ባመለጠ ማቀጣጠያ ላይተር ወይም ክብሪት እሳቱን በማያያዝ አደጋውን እንዳደረሱት በምርመራው ተረጋግጧል። ቆየት ብሎ የተለያዩ ቅሬታዎች የነበሩባቸው ቢሆንም ያው በቀጠሮ ማረፊያ ቤቱ የአተት በሽታ በመግባቱ ምክንያት የማረሚያ ቤቱ ወይም ደግሞ የቀጠሮ ማረፊያ ቤቱ ባለስልጣኖች ምግብ እንዳይገባ በመከልከላቸው ከውጭ ያንን አደጋ ለመከላከል ይህንን እንደመነሻ በማድረግ ሁከት ተነስቶ አድማ ተነስቶ ታራሚዎቹ በተለይ እነዚህ በከባድ ወንጀል የተጠረጠሩት የማረሚያ ቤቱን የታራሚዎችን መለያ ልብስ በመሰብሰብ ፍራሽ፣ ብርድ ልብስና የመሳሰሉትን ቁሳቁሶች በመሰብሰብ እሳቱን አቃጠሉት። አስራ ሁለት እስረኞች ባሉበት ክፍል ከውጭ ቆልፈው እንዲቃጠሉ አደረጉ። አንዱም የቀጠሮ እስረኛ ደግሞ እንደዚሁ ለማረሚያ ቤቱ መረጃ ታስተላለፋለህ በማለት ያው ንብረት መጥተው ተገደሉት። በኋላ እዛው እንዲቃጠል አደረጉት። እሳቱ እየተባባሰ በመሄዱ ሶስቱንም የማረሚያ ቤቶቹ ዞኖች በእሳቱ ተከታትለው ሀያ አንድ እስረኞች በቃጠሎ ምክንያት ሕይወታቸው አልፏል። አቶ ብርሃኑ በዚህ የቂሊንጦ ማረሚያ ቤት ቃጠሎ ጉዳይ እጃቸው አለበት በሚል የተጠረጠሩ የቀጠሮ እስረኞች በሁለት መዝገቦች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ መሆኑን ጠቅሼ ሪፖርቱ ከክስ መዝገቦቹ ጋር የሚያያይዘው ወይም የሚያመሳስለው ነገር እንዳለ ጠይቄያቸው ነበር። ይህ ጉዳይ በፍርድ ቤት የተያዘ በመሆኑ ምንም አስተያየት እንደማይሰጡ ገልጸው፣ የኮሚሽኑ ሪፖርት የደረሰበት ድምዳሜ የቃጠሎ መንስኤ በከባድ ወንጀል ተጠርጥረው የታሰሩ እስረኞች በተቀጣጣይ ነገር የለኮሱት እሳት መሆኑንና ከዚሁ ጎን ለጎን ደግሞ ቃጠሎ ከደረሰ በኋላ ለመከላከል በተወሰደው እርምጃ ለደረሰው ጉዳት የማረሚያ ቤት አስተዳደር አባላት በሕግ እንዲጠየቁ ድምዳሜ ላይ መደረሱን ተናግረዋል። ሁለት እስረኞች ደግሞ ቃጠሎ በተነሳበት ጊዜ ለማምለጥ በሚሞክሩበት ጊዜ አጥር ላይ ታፋቸው በጥይት ተመተው ሞተዋል። ስለዚህ የሞቱት ሌላ ስምንት ለማምለጥ ሞክረዋል በሚል ቆስለዋል። ነገር ግን ይህ ከውጭ ወደ ውስጥ የተተኮሰ ጥይት ስለሆነ የጥበቃ አባሎቹ ይህንን ማድረግ አልነበረባቸውም። ይህንን ያደረጉ የጥበቃ አባላት በህግ መጠየቅ እንዳለባቸው ኮሚሽኑ አረጋግጠዋል። በዚህ እስር ቤት ከአስራ አራት ዓመት በታች የሆኑ ታዳጊዎች ከአዋቂ ተጠርጣሪዎች ጋር በአንድ ላይ ታስረው እንደሚገኙ አቶ ብርሃኑ አያይዘው ተናግረዋል። ሪፖርቱ ከዚህ በኋላ መደረግ አለበት ያለውን ምክረ ሀሳብ ማቅረቡን ገልጸው በአጠቃላይ ምርመራ ተደርጎ ቃጠሎ ለማስነሳቱ ከሚጠየቁት የቀጠሮ እስረኞች በተጨማሪ ኃላፊዎቹም ክስ ሊቀርብባቸው በማረሚያ ቤቱ በእስረኞች ላይ ተኩስ የከፍ የከፈቱ ጠባቂዎችና ትዕዛዙን የሰጡ ኃላፊዎችም ክስ ሊቀርብባቸው ይገባል ብለዋል። አጠቃላይ ማረሚያ ቤቱ እሳት እና የመሳሰሉት አደጋዎች ለመከላከል በሚያስችለው ሁኔታ ያልተገነባ መሆኑ፣ አደጋ በሚያጋጥምበት ጊዜ ቶሎ አደጋውን ለመከላከል የሚያስችል ቁመ ያልነበረው መሆኑ ይሄ እንደ አንድ አስፈፃሚ አካል ወይም መንግስት ሊያስተካክለው የሚገባና እንደ አንድ ችግር ተቀምጠዋል። ነገር ግን ሀያ አንዱም እስረኞች የሞቱት በተነሳው ቃጠሎ ነው። አስራ ሁለቱ ከኋላም ጭምር ቆልፎባቸው ነው የተቃጠሉት። ሌሎቹ ደግሞ አደጋውን ለመከላከል የሚያስችል የተሟላ ሁኔታ ባለመኖሩ በጭስ ታስነው ነው የሞቱት። ስለዚህ በአጠቃላይ መንስኤው ቃጠሎ ስለሆነ ቃጠሎ ደግሞ በከፍተኛ ወንጀል ተጠርጥሮ የታሰሩ ሰዎች የተቀነባበረ ስለሆነ ተጠያቂነቱ እዛ ላይ ነው የሚውለው። ነገር ግን ከውጭ ወደ ውስጥ ደግሞ ተተኩሶ ስምንት ሰዎች ለማምለጥ ሞክረዋል በሚል የመቁሰል አደጋ ደርሶባቸዋል። ይሄ መሆን እንዳልነበረበት በሌላ መንገድ መከላከል ይቻል እንደነበረ ስለዚህ ይህንን የማቁሰል አደጋ ግን በማረፊያ ቤቱ የጥበቃ አባላት የተፈጸመ ስለሆነ ይህን የፈጸሙና ያዘዙ ሰዎች ተጠያቂዎች እንደሆኑ ነው ምርመራው የሚያመለክተው። ማረሚያ ቤቱ በጥብቅ ቁጥጥር ስር እንዳለ የሚገመት በመሆኑ አቀጣጣይ ነገሮቹ እንዴት ሊገቡ ቻሉ በሚል ጠይቄያቸው ነበር። እሳት አደጋው ከመድረሱ በፊት ቀደም ብሎ የኢትዮጵያ ሰብዓዊ መብት ኮሚሽን የሞኒተሪንግ ባልደረቦች የክትትል ስራ አካሄደው ነበር። በማረሚያ ቤት እና የክትትል ስራ ካካሄዱ በኋላ አንዱ ካቀረቡት ሪኮመንዴሽን ውስጥ ወደ ማረሚያ ቤቶች ያልተፈቀዱ የእሳት ማቀጣጠያ ላይተር፣ ክብሪት፣ ሲጋራም አይፈቀድም እንዳሁም አጥፋልፎም ሀሽሽ ሁሉ እንደሚገባ ይሄ ደግሞ በእስረኞቹ ጤንነት፣ ደህንነት እና አጠቃላይ በሕይወታቸው ምቹ በመሆን አንጻር ከፍተኛ አደጋ እንደሚደቅም፣ ስለዚህ ጥብቅ የሆነ ቁጥጥርና ክትትል ሊደረግ እንደሚገባ ኮሚሽኑ ምክረ ሀሳብ ሰጥቶ ነበረ። ይሄ ምክረ ሀሳብ ተግባራዊ ባለመሆኑ የቀጥሮ ማረፊያ ቤት ኃላፊዎችም ሆነ የጥበቃ ሰራተኞች ይህንን ተግባራዊ ባለማድረጋቸውና ከፍተኛ ጥንቃቄና ቁጥጥር ባለማድረጋቸው ነው ተቀጣጣይ የሆኑ ነገሮች ሊዘው የቻሉ። ስለዚህ በምክረ ሀሳባችን ወይም ይህ ተቀጣጣይ ያልተፈቀደ የተከለከለ ተቀጣጣይ ነገር እንዲገባ በመደረጉና ለአደጋው ምክንያት በመሆኑ የማረፊያ ቤቱ አስተዳደርም ሆነ የጥበቃ አባላት ተጠያቂ እንደሚሆኑ በምክረ ሀሳቡ ተቀምጠዋል። ተጣርቶ በዚህ ስራ ላይ እጃቸው ያለባቸውን ሰዎች በሕግ ፊት እንዲቀርቡ ኮሚሽኑ ምክር ሀሳብ አቅርቧል። አቶ ብርሃኑ አያይዘው የማረሚያ ቤቱ ጠባቂዎች በእስረኞቹ ላይ ወደ ውስጥ ከተኮሷቸው ጥይቶች በተጨማሪ አስለቃሽ ጭሶችንም ወርውረው እንደነበር ተናግረዋል። አንወጣም ብለው ያስቸገሩ እስረኞች የሚወረውሩትን ሴራሚክ ለመከላከል እንደሆነ ምክንያት መቅረቡን ተናግረዋል። ኮሚሽኑ በዚህ ሪፖርት የደረሰበት አጠቃላይ መደምደሚያ በአንድ ክፍል ውስጥ ተዘግቶባቸው የነበሩ አስራ ሁለት እስረኞች በእሳቱ ተቃጥለውና ከስለው መገኘታቸውን፣ በአጠቃላይ ሀያ አንድ እስረኞች ተቃጥለውና ታፍነው ሲሞቱ ሁለቱ ጥይት ተተኩሶባቸው ህይወታቸው አልፏል ተብሏል። ይህ ሪፖርት ነገ ለህዝብ ተወካዮች ምክር ቤት በይፋ እንደሚቀርብና ውሳኔ እንደሚሰጥበት ታውቋል። እያዳመጣችሁ ያላችሁት ጋቢና ቪኦኤን ነው። ወደሚቀጥለው ዝግጅታችን እናልፋለን። የታላቁ ኢትዮጵያዊ ጀግና የሌተናል ጀነራል ጃጋ ማኬሎ የቀብር ስነስርዓት ትላንት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተፈጽሟል። ይህ ትውልድ እርሳቸውን የመሳሰሉ ጀግኖች ባለዕዳ ነው ብለዋል በቀብር ስነስርዓቱ ላይ የተገኙ አስተያየት ሰጪዎች። እስክንድር ፍሬው ተከታዩን ዘገባ ልኳል። አርበኞች በፉከራ ሸኟቸው፣ በወኔ ተሞልተው አስታወሷቸው። ኢትዮጵያ ታላቁን ጄኔራል አይበገሬውን፣ የፋሽስቶች አለቃ በደመቀ ስነ ስርዓት ሸኘች። ከአፍ እስከ ገደቡ በዘመናዊ መሳሪያ ታጥቆ የመጣው የፋሽስት ጣሊያን ጦር ኢትዮጵያን በያዘበት አገር በወረረበት በዚያ ሰዓት ልምድ ላላቸው እድሜያቸው ለአቅመ ውትድርና ለደረሰ ታጋዮች እንኳን ተራራክሎ በሚታይበት በዚያን ወቅት ከወደ ምዕራብ ሸዋ ይሰማ የነበረው የ15 ዓመት ታዳጊ ድፍረት ሌላውን የሚያነቃቃ ነበር። ከባላባት የተወለደው በግል ኑሮውም ምንም ያልጎደለበት ይህ ታዳጊ ከትውልድ አካባቢው ጀምሮ እስከ ሌሎች የአገሪቱ ክፍሎች ለጣሊያኖች የጎኑ ጋት ሆነ። ከመንግስትም ሆነ ከሌላ ወገን ለዚህ አገር የመከላከል ተግባር ጥሪ ያልተደረገለት በውትድርና ተቀጥሮ ደሞዝ የማይቆረጥለት ጃጋ ማኬሎ አምስት ዓመቱን እንዲሁ በትግል አሳለፈ። ታሪኩን በቅርብ የሚያውቁት ጄኔራል ዋሲሁን ንጋቱ ጃጋማ ጣሊያኖች ሊማርኳቸው ያልቻሉ ልዩ ጀግና እንደነበሩ ይናገራሉ። አምስቱን ማማት አንድ ቀን ቤት ውስጥ ተኝቼ አላውቅም። ውጪ ነው። ሁለት ወንድ ማመቶችና አንድ ሌንሳ የምትባል ይታቸዋለች። ባሏቸውን ፈታ ከወለጋ እሳቸው ጋር አብራ ዘመተች። ሌላ ጀግና ሌንሳ የምትባል ነበረች። በአርበኝነት የተሰማራች ባሏን ፈታ ከወለጋ እና ልጇ አለችው አሉ ዮሴፍ የሚባል እና ከተማረኩማ ሞትኩ ማለት ነው። ትምህርት ይሆናል እና አምስቱን አርበኝነት ስንቆይ አንድም ቀን ቤት አላደርኩም፣ ያሉት ይመጣል፣ እዚህ ያለ እየተባለ እሳቸው ጫካ ውስጥ በምናምን ስለሚያድሩ በውስጥ አርበኛዋ በወይዘሮ ሸዋረገድ ገድል መረጃ ሰጭነት በአዲስ ዓለም መሽጎ በነበረው ጠላት ላይ የፈጸሙት ጀብዱ በምሳሌነት ከሚጠቀሱ የጃጋማ የጦር ሜዳ ውሎዎች መካከል ነው። ጀነራል ዋሲሁን ይቀጥላሉ። እዛ ሄደው የመሸገውን ጠላት ሰባ ገድለው ሰማንያ ማርከው ሦስት ሺህ አምስት መቶ መሳሪያ ማለት ይሄ ልዩ ያረጋቸዋል። ማድረግ እኛ ዘመናዊ ትምህርት የተማርነው እንኳን የጦር ሰዎች ማድረግ የማንችለው ነው። በዚህ በዚህ አይነት ጃገማን ልዩ ያረጋቸዋል። በሆነን ለማመን ያስቸግራል። እና ሰማንያውን አስፈቱ፣ አርባውን ይዘው ሄዱ። ከሳቸው አርበኞች ጋር ቀላቀሏቸው። አራቱ ግን ነገም ጣሊያን መጥቶ ስለሚመጣ ምንም አታድንን ብሎ ተመለሱ። ጣሊያን በነጋታው ደግሞ ቦታውን ይይዛል። ጀግኖቹ ሄደዋል እናንተም ልትመለሱ መጡ ብለው እነሱን ሁለቱ አርባውኖችም ሰዎች እንደጨረሷቸው ይሄ ሁሉም ምራክል ነው። ጃጋማ እንደዚህ አይነት ጀግንነቶችን የፈጸሙት በርካታ የጣሊያን የጦር መሪዎችን የማረኩት ገና ሀያ ዓመት እንኳን ሳይሞላቸው ነው። ከደጃዝማች ገረሱ ዱኪና ከራስ መስፍን ስለሽ ጋር አብረው እንደዘመቱም ታሪካቸው ያስረዳል። ከፋሺስት ጣሊያን ጋር የነበረው ጦርነት በድል ከተጠናቀቀ በኋላም የጃጋማ አስተዋጽኦ አላበቃም። አገራቸውን በሻለቃነት በብርጌድ መሪነትና በብሔራዊ ጦር አዛዥነት አገልግለዋል። ይህንኑ ተከትሎም ነው የሌተናል ጄኔራልነት ማዕረግ ያገኙት። በርካታ የክብር ሽልማቶችም አግኝተዋል። የኢትዮጵያ ክብር ኮከብ ኒሻን፣ የዳግማዊ ምኒልክ ኒሻን፣ የኢትዮጵያ ጀግኖች አርበኞች ኒሻን ደግሞ ከተሸልሟቸው መካከል ናቸው። እናም እኚህ ጀግና ናቸው ትናንት በመንበረ ጸባወት ቅድስት ስላሴ ካቴድራል በደመቀ ሁኔታ የተሸኙት። በሥነ ሥርዓቱ ላይ ከተገኙት አንዱ የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ ለአሜሪካ ድምፅ ሲያስረዱ ጃጋማ ለህዝብ ያላቸውን ፍቅርና ፈቃደኝነት አድንቀዋል። ታላቅ ኢትዮጵያዊ ጀግና ነበሩ። እሳቸውን ሲያስቡ ወደ አይምሮ የሚመጣው ነገር ምንድን ነው? ከዚህ ጀግነታቸው አንጻር ወደ እንግዲህ እሳቸውን ፈቃደኝነታቸው ለመስራት ያላቸው ለህዝብ ያላቸው ፍቅርና ታማኝነት የትልቅ ነገር ነው። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት የመጀመሪያዋ ሴት ፕሬዚዳንትና የአሁኗ የክብር ፕሬዚዳንት እንደዚሁም የዩኒቨርሲቲ መምህርት ሙሉ ሰለሞን ጃጋማን ለመግለጽ ሥነ ግጥምን መርጠዋል። የአገሬ የጀግና የአፍሪካ ኩራት ጃጋማ ኬሎ፣ የበጋው መብረቅ ጠላቱን ካፈር የሚደባልቅ ከይሙ ጠዱ ከይ ሂንደደቢን ወይዘሮ ሙሉ ለአሜሪካ ድምጽ ሲናገሩም የጃጋማ የጦርነት ውሎ በድፍረት የተሞላ እንደነበር አብራርተዋል። እሳቸው በጣም ታክትፉልም ነበሩ። ለየት ይላል ድፍረታቸው። ልጅነታቸው በጣም ልጅ ነበሩ ሲጀምሩ። አዎ በዛ እድሜ ማመን የሚያቅትህ ማስተባበር፣ ግሩፓቸውን የመምራት አቅም፣ ከፍተኛ ትምህርት ሳይኖራቸው በጣም ብዙ ተከታይ ነበራቸው። የሚመሯቸው ሰዎችም ታማኝ ነበሩ። የሚመሯቸውንም ሲያስተባብሩ የሚደርስባቸው አልነበርም። ከዚህ በላይ ድፍረታቸው ከፍተኛ ነበር። ደግሞ እድለኛ ናቸው። እሳት ውስጥም ገብተው ይወጣሉ። መድፍ ውስጥ ገብተው ይወጣሉ። ከባድ ቃጠሎ ውስጥ ደፍረው ይገባሉ፣ ግን አይሞቱም። የሚደንቀው ነገር እሱ ነው። አንዳንዴ ቅድም ቄሱ ሲናገሩ እግዚአብሔር ካልፈቀደ ሰው መጥፎ ነገርም ጥሩ ነገርም አይሆንም ያሉት፣ አንዳንዴ የተሰጣቸው ጸጋ ነው ብሎ የውስጥ ጥንካሬ፣ በራስ መተማመን ለየት ያለ ነገር ነው። ለዚህ ነው መጻፋቸው ላይም የበጋው መብረቅ የተባለው የመጽሐፉ ርዕስ እኔም ሁልጊዜ ስሰማ የነበረው ነው እና ዝናብ ባለበት ነው መብረቅ የምንሰማው። እሳቸው ግን ምንም የለም በተባለበት ቦታ መብረቅ ጥለው አስደንግጠው ታምር ሰርተው ስለሚወጡ ነው የበጋው መብረቅ የተባሉት። ትውልድ ጃጋማን የመሳሰሉ ጀግኖች ውለታ አለበት ሲሉም ወይዘሮ ሙሉ ተናግረዋል። ዛሬ ንጹህ አየር የምንተነፍሰው ለአገር ቅድሚያ የሰጡ ጃጋማን የመሳሰሉ ጀግኖች በሰሩት ስራ መሆኑንም ወይዘሮ ሙሉ አብራርተዋል። በቀብር ስነ ስርዓቱ ላይ የተገኙ ሌሎች አስተያየት ሰጪዎችም ይህንኑ ሀሳብ አጠናክረዋል። በግል ስራ ላይ የተሰማራው ወጣት ዋሲሁን አምሳሉ ከነዚህ አንዱ ነው። ይሄ አሁን ያለው ትውልድ የዛኛው ትውልድ ባለዳ ነው። የዛኛውና የዛኛው የአያቶቻችን፣ የቅድመ አያቶቻችን፣ የአባቶቻችን ባለዳ ነው። ባለዳነቱ ምንድን ነው? የእነሱን ታሪክ ሊደግም ባለመቻሉን ብቻ ሳይሆን ታሪካቸውንም ሊያውቅ አልቻለም። እዚህ አራት ኪሎ ፊት ለፊታችን የሚገኘው የአርበኞች ሐውልት የድል መታሰቢያ ሐውልትን ብትጠይቀው የማያውቀው ትውልድ ብዙ ነው። ክብሩ ሌፍትናት ጀነራል ጀጋ መኬሎ ሀውልት ከተከለላቸው ታላላቅ ኢትዮጵያን አርበኞች አንዱ ናቸው። ቀኑ የታሰበ ያን ነው በአምስቱ ዓመታት የጣሊያን የሁለተኛ ጊዜ ወራ ማለት በንጉሥ ኃይለስላሴ የቆዩበት የጣሊያን የሁለተኛ ጊዜ ወረራ እኒህን የመሰሉ በላይ ዘለቀ ሌፍትናንት ጀነራል ክቡር ጀጋ የሁለተኛ ወረራ ወቅት ከፍተኛ አስተዋጽ ያደረጉ ጀግኖችን ለማሰብ ነው የአራት ኪሎ ሀውልት የተሰራው። እያልከይ ነው አደራ አለበት። አራት ኪሎ አውጥተ ለምንድን ነው የተከለው? ስድስት ኪሎ የሰማት ሁለት ካ ስራ ሁለት የተከለው ለምንድን ነው አድዋ? አስራ ስምንት ሰማኒያ ስምንት ለምንድን ነው የሚከበረው ብለህ ይሄ ትውልድ ስጠይቀው፣ ብዙ ጊዜ ጥናቶች ሲደረጉ በተለያዩ አጋጣሚዎች ይሄ ትውልድ አያውቅም። ባለፈው ሳምንት አርብ መጋቢት 28 2009፣ ነው ሌተናል ጀነራል ጃጋማ ኬሎ በተወለዱ በ96 ዓመታቸው ከዚህ ዓለም በሞት የተለዩት። ጀነራል ጃጋማ ባለትዳርና የስድስት ልጆች አባት ነበሩ። የሕዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳና የቀድሞው የኢትዮጵያ ፕሬዝዳንት ግርማ ወልደ ጊዮርጊስ እንደዚሁም ሌሎች እንግዶች በቀብር ስነ ሥርዓታቸው ላይ ተገኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ስክንድር፣ ላደረሰን ዘገባ እናመሰግናለን። እንግዲህ አድማጮች፣ የዛሬ ጋቢና ጉዞችን በዚሁ ተጠናቋል። በፌስቡክ አት ቪ አማሪክ በትዊተር እንዲሁ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሶ ነው። በሰላም በጤና ያገናኘን ስናስተናግዳቸው ምሽ ነው። እኔ መስታወት አድራጋው ና ግርማለን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። ዲጄ ፋትሱ ሙዚቃውን በመምረጥ አብሮን ነበር። ጉብዞአችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Yeah.